አሁን በስራ ላይ ያለው የአስቸኳይ ጊዜ አዋጅ እንዲነሳ የኢትዮጵያ የሚኒስትሮች ምክር ቤት መወሰኑ ተሰማ። ውሳኔው እንዲጸድቅም ለሕግ አውጪው አካል ለተወካዮች ምክር ቤት እንዲተላለፍ መወሰኑ ተገልጠዋል። መለስካቸው አመሃ ነው የተከታተለው። የሚኒስትሮቹ ምክር ቤት ዛሬ ባካሄደው ሁለተኛ አስቸኳይ ስብሰባው ከወራት በፊት ተጥሎ የነበረው የአስቸኳይ ጊዜ አዋጅ እንዲነሳ ማጽደቁ ታውቋል። ከምክር ቤቱ የወጣው መረጃ እንደሚያሳየው ህወሀትና ግብረአበሮቹ በአገሪቱ ህልውና ላይ ከፍተኛ አደጋ የደቀኑ በመሆኑና ይህን አደጋ በመደበኛው የሕግ ማስከበር ሥራ መከላከል የማይቻል ሆኖ በመገኘቱ ይህን የአስቸኳይ ጊዜ አዋጅ የሚኒስትሮች ምክር ቤት ባለፈው ጥቅምት 23 ቀን 2014 ዓ ም አውጆ እንደነበረ አስታውሰዋል። አዋጁም በተወካዮች ምክር ቤት ቀርቦ መጽረቁንም ይናገራል። ቪኦኤ ያናገራቸው አንድ የሕግ ባለሙያም ሐሳባቸው ከዚህ አጠቃላይ የሕግ አሰራር የሚገጥም ይመስላል። አቶ አምሃ መኮንን የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብቶች ድርጅት ዲሬክተር፣ የአስቸኳይ ጊዜ አዋጅ የታወጀው አንድም የአገርን ጸጥታ አደጋ ላይ የሚጥን በመደበኛው የሕግ ስርዓት እንዲፈታ የማይችል ሁኔታ ሲፈጠር ነው። ሌላም በተፈጥሮ አደጋ ምክንያት እንደዚሁም በሕዝብ ላይ ከፍተኛ አደጋ ሲጋረጥ ነውና ይሄ እንግዲህ አሁን እስካሁን ስራ ላይ የቆየው አስቸኳይ ጊዜ አዋጅ ሁላችንም እንደምናውቀው በዋነኛነት በትግራይ ከተነሳው ጦርነት ጋር ተያይዞ በመላ ሀገሪቱ ስጋት በመፈጠሩ በአንዳንድ ቦታዎች ላይም ምልክቶች ስለታዩ ይህንን ስጋት ለማስወገድ በሚል ነው። የሚኒስትሮች ምክር ቤት ያሰራጨው የጽሁፍ መግለጫ አክሎም የአስቸኳይ ጊዜ አዋጁን ማውጣት የግድ አስፈላጊ እንዲሆን አድርጎ የነበረው ሁኔታ የተቀየረ በመሆኑና ስጋቱን በመደበኛው የሕግ ማስከበር ሥራ መከላከልና መቆጣጠር የሚቻልበት ደረጃ በመደረሱ ለስድስት ወራት የታወጀውን የአስቸኳይ ጊዜ አዋጅ የተፈጻሚነት ጊዜ ማሳጠር አስፈላጊ ሆኖ ተገኝቷል ይላል። አቶ አማ ከዚህ ጋር ይስማማሉ። የአስቸኳይ ጊዜ አዋጅ እንደሚታወቀው በባህሪው መብቶች ላይ ጫና ያደርጋል። ስለዚህ በተቻለ መጠን አጭር ጊዜ እንዲሆን ይመከራል። የአዋጁን ተፈጻሚነት ስጋቱ ባለበት ቦታ ብቻ እንዲሆን ይመረጣል። ከሁሉም በላይ ደግሞ በተለይ ይሄ አደጋውን ለማስወገድ ወይም አስቸኳይ ጊዜ አዋጅ እንዲታወጅ ምክንያት የሆነው መነሻ የሆነው ምክንያት የሌለ ወይም የቀነሰ መሆኑን ሲታወቅ በጣም የሚበረታታ ነው፣ ይሄ የአስቸኳይ ጊዜ አዋጅ መነሳት። ስለዚህ በእኛም ሀገር ሁኔታ ባለንበት ተጨባጭ ሁኔታ ሙሉ በሙሉ የጸጥታ ስጋት የለም ማለት ባይቻልም ግን አዋጁ ሲታወጅ በነበረበት ሁኔታ አገርን አንድነት የህዝብን በከፍተኛ አደጋ የሚጥል ሁኔታ አለ ብሎ ማለት አይቻልም እና ከዛ አንጻር አዋጁ ከሚፈጥረው ጫና አንጻር መነሳቱ የሚበረታታ ነው ብዬ ነው። አንዳንድ ታዛቢዎች እንደሚሉት ከሆነ ይህ ውሳኔ ከሰላሳ አምስተኛው የአፍሪካ ህብረት የመሪዎች ጉባኤ ጋር የተያያዘ ነው። አቶ አማመኩንን በበኩላቸው ይህንን በእርግጠኝነት መናገር ባይቻልም ውሳኔውን በአሉታዊ ገጽታ ሊያሳይ የሚችልበት ምንም አይነት ምክንያት የለም ይላሉ። ያያዝ ይችላል። ብያያዝም ተገቢነት አለው ብዬ ነው ማምነው። ሁለት፣ ቅድም እንደገለጹት አስቸኳይ ጊዜ አዋጅ የሚፈጥረው ጫና አለ። ሜሴጁ ራሱ ወይም የሚያስተላልፉ መልእክት ራሱ ሀገሪቷ በከፍተኛ የጸጥታ ችግር ውስጥ እንዳለች የሚያሳይ ነው። ከዛም በኋላ በቀጥታ ደግሞ የሚጥላቸው ገደቦች፣ እንቅስቃሴ ገደቦች አሉ። ስለዚህ የአፍሪካ ህብረት እንግዲህ የአፍሪካ መሪዎች እና በርካታ የአፍሪካ መንግስታት ወኪሎች የሚመጡበት ነው። ስለዚህ ከስጋት ነጻ ሆነው ቢመጡ ይመረጣል። አንድ ሱ ነው። ሁለተኛ በአዋጁም የሚያስቀምጣቸው ገደቦች ችግር የማይፈጥሩባቸው ማረጋገጥ ያስፈልጋል። ስለዚህ ብያያዙ ተገቢነት አለው። ምናልባት አገርን አደጋ ላይ የሚጥል ሁኔታ እያለ ለነሱ ጥቅም ብቻ ተነሳ የሚባል ከሆነ እሱ ስህተት ነው። እንደዛ መታሰር የለበትም። ግን እንዳልኩት የመሪዎች ስብሰባው በተሳካ ሁኔታ እንዲካሄድ ለማመቻቸት የተወሰደ እርምጃ ከሆነም ጥሩ ነው ብዬ ነው የማምነው። የሚኒስትሮች ምክር ቤት ውሳኔውን እንዲያጸድቅለት ለህዝብ ተወካዮች ምክር ቤት እንድላከውም በዚሁ መግለጫ ተመልክተዋል። የተወካዮች ምክር ቤት ይህንን ውሳኔ በአጭር ጊዜ እንደሚያጸድቀውም ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ